በደቡብ ክልል ሼካ ዞን ቴፒ ከተማ ከትናንት በስቲያ ተፈጥሮ ለሕይወት መጥፋት ምክንያት የሆነውን የጸጥታ ችግር ለማስወገድና ሕዝቡን ለማረጋጋት እየተሠራ ያለ እንቅስቃሴ አለመኖሩን የከተማው ነዋሪዎች ቅሬታቸውን ለቪኦኤ ገልጸዋል። ዮናታን ዘብዴዎስ ከሐዋሳ ዝርዝሩን ይዟል። ለደህንነታቸው ሲባል ማንነታቸው እንዳይገለጥ ጠይቁኝ የቴፒ ከተማ ነዋሪዎች ከትናንትናና ከትናንት ወዲያ ሁኔታ ጋር ሲነጻጸር ዛሬ መጠነኛ ሊባል የሚችል እንቅስቃሴ በከተማው ቢኖርም ሕዝቡ በስጋት እንደሚኖር ገልጠዋል። ያው ሰላም ማለት ያው ትንሽ ባጃጆች፣ መኪናዎች ትንሽ ትንሽ ይንቀሳቀሳሉ። ያው መስራ ሊከፈት ብለዋል። ሰው ሰጋ ሕዝቡ ላይ ያው ስጋት አለ። ይሄ ስጋት ለአንድና ለመጨረሻ ሊፈታ ይገባል። ዛሬ ያለው ሁኔታ ጥሩ ነው፣ ግን ከሰዓት በኋላ ደግሞ መልሶ መዘጋጋት ጀምሯል። በቃ ሕዝቡ በከፍተኛ ፍራ ዳርቻ ላይ ዛሬ ዘመናዊ ሱቆቹም ተከፋፍተው ነበር። እሺ ግን እነሱ ደግሞ ወደዛ ከሚዛን በኩልም መጥተው ማለፍ ሲጀምሩ በቀደም ገዳዮች የነበሩት ልዩ ኃይል የሚሉት የደቡብ እንትን ስለሆነ ህዝቡ ተስፋ የማጣት እንትን አለ አይደል? ወደ ቤት ገብተናል። ስጋት አለ፣ ከፍተኛ ነው። አሁን አሁን ምን ይመጣል የሚል ቤተሰብ ራሱ ወደ ውስጡ ምናምን ሊሄዱ ነበር ከለከል አስቤዛ ራሱ ቆይቷል። ይሄ እንትን ከሆነ አሁንም የከተማው እንቅስቃሴ የተገደበ ሲሆን በከተማው የሚገኙ ሆስፒታልና ዩኒቨርሲቲዎችን ጨምሮ ሌሎችም የመንግስትና የግል ተቋማት እንደተዘጉ መሆናቸውን ተናግሯል። ስድስት ማለት ህዝብ ነው አለ። ይህንን ነገር ተሰበርኩ ቢያውያል የማይሆኑ ነገር የለም። እሱ እዚህ ጋር እሺ ብሎ እንደዚህ ያስከፍታለሁ ብሎ ይሄዳል። ከዛ በኋላ ያ መድረክ ላይ የተናገረው ሰው የሞት ስንት ጓደኞቻችን ያክናል፣ ስንት ወንድሞቻችን ያክናል። ለዜጎች ህይወት ማለት ምክንያት የሆነውን የፀጥታ ችግር ወደ ሰላም ለመመለስና ህዝቡን ለማረጋጋት የተሰራ ያለው ስራ አለመኖሩም በከተማው ነዋሪዎች ዘንድ ቅሬታ እንደፈጠረባቸው ነው ለቪኦኤ በስልክ ተናገሩት። ምንም አይነት ነገር እኔ እስካሁን ድረስ ሰው ይሞታል ይቀበራል፣ አዘን እንቀመጣለን። እንነሳለን እንጂ ምንም አይነት ለውጥ እስካሁን ድረስ ያየሁት ነገር የለም። ይህን እንግዲህ መንግስት እንዴት እንዳየው አላውቅም። ስለዚህ ሰው ህዝቡ ሜዳ ላይ ወጥቶ ሽፍታ ነኝ ካለ ይህን መብት ማስከበር ያለበት እንግዲህ መንግስት ነው። ቪኦኤም መንግስትን ጨምሮ ከሶስተኛ ወገን የተፈጠረውን ችግር ለማጣራት ያደረገው ጥረት ዛሬም አልተሳካም። ተገደሉ የተባሉ ስምንት ሲቪሎችን በተመለከተም ከክልልም ሆነ ከዞን የመንግስት አካላት የተሰጠ የሀዘን መግለጫም ማብራሪያም የለም ነው የተባለው። በአንጻሩ ደግሞ አመታትን ያስቆጠረው የቴፒ ከተማ ቀውስ በመንግስት ትኩረት ተነፍጓል በማለት የከተማው ነዋሪዎች ያማራሉ። ሰላም ይፈልጋል፣ ልማትን ይፈልጋል። አመፀኛን አሳልፎ ለመስጠትም ደግሞ ችግር ነው። እንዲህ ነው ብሎ ቢያጋልጡ ማታ ሙቶ ነው የሚያድሩት። አሁን እዚ አካባቢ የህዝብ ለህዝብ ግንኙነት ሰላምን ለመመለስ ምን አይነት ጥረት የተደረገ ነው ያለው እንቅስቃሴ? ዋለ ምንም አይነት ጥረት የለም። አሁን የመከላከያ ሀይለዋለ ልዩ ሀይለዋለ እንግዲህ ልዩ ሀይል ነው እንግዲህ የሞተው በቀደም ስለዚህ ይሄ እንዴት ተገደለ? ይሄን የገደለው አካሪ ራሱ ከየት ነው ከየትኛው ሰፈር ነው የትኛው ቤት ነው ተብሎ ራሱ ጥናት ተደርጎ የተወሰነ እርምጃ የለም። ስለዚህ ህዝቡ በዚህ መካከል ስጋት ውስጥ ነው ያለው። የተወሰነ ሰውም አካባቢ ለቆ እየወጣ ነው ያለው። አሁንም አልተረጋጋም ማለት ነው። ምኑ ይረጋጋል እንዴት ተብሎ? ፍልሰቱ በጣም ጨምሯል። አሁን የተረጋጋ ህይወት የለም። ስለዚህ ምንድን ነው መንግስት ለአንድና ለመጨረሻን ጉዳይ የማይፈታው ነው። እዚህ በላይ ሀይል አይመጣም። መከላከያ አለ፣ ፌደራል አለ፣ ልዩ ሀይል አለ፣ ፖሊስ አለ። ይሄ ሁሉ ሀይል ባለበት እንዴት ነው ቺን አካባቢ ቺን፣ አንድ መንደር፣ አንድ መንደር የማታክል ሰፈር እንዴት ነው መንግስት ማረጋጋት ያልቻለ ነገር በጣም በጣም ከፍተኛ ሁኔታ እያወዛገበ ያለ ከቴፒ ማሻ፣ ከማሻ ወደ ሚዛን ወደ ቤንች ምናምን መሄድ ትራንስፖርት አለ የለም፣ የለም እንዲውም መኪና ከሜጢ በዚህ በኩል በማሻ በኩል ነው እየዞረ ወደ የቴፒ ሰው ራሱ አንዳንድ ሰው ወደ ሜጢ እየሄደ ነው። ከሜጢ በግር እየሄደ ከሜጢ ወደ ጌሻ በኩል አቋርጠው ነው ወደ ሚዛን ራሱ የሚሄደው። ይህ እንግዲህ ዙሩኒ በጣም ከፍተኛ ርቀት ነው። እዛ ጋ አጭር መንገድ አምሳ ኪሎ ሜትር እያለ ወደ ሁለት መቶ ኪሎ ሜትር እየዞረ ነው ሰው እየሄደ ያለው። ምንም አይነት እንቅስቃሴ የለም፣ ከጉብጦ ወደ ታች መኪና የለም። ስለዚህ ዝግ ነው። መንግስት ያላድሉ ሁሉንም የህብረተሰብ ክፍል አሳትፎ በማወያየት ዘላቂ መፍትሔ እንዲፈጠር ማድረግ አለበትም ብሏል። ማዕከላዊ መንግስትም ትኩረት ይስጠን ሲሉም ጠይቀዋል። ያለውን ሁኔታ መንግስትም ማረጋጋት አልቻለም። የምናያቸውም እነሱ ተደጋጋሚ ፊት ነው የምናየው። የሚመጡትም የሆነ ስድብ አዘል ነገር ነው ከሐዋሳ የሚመጡትም። ተደጋጋሚ ፊት ማየት ደግሞ ይሰለቻል። እዚህ ያሁን በብልጽግና ዘመን ያለው ሁኔታ መንግስት መፍትሄው ምንድን ነው? የሚሉት እርስዎ አሁን ብዙ ልምድ አለት። ከማዕከላዊ መንግስት ከህዝቡ ጋር መዋያየት ነው ያለበት። ሀይል ያለውን አደልም መጠቀም ያለበት የበሰበሰውን አመራር አደልም መጠቀም ያለበት። አዲስ ፊት ማየት ነው የሚፈልገው። ለውጥ ጠየቀ አደል ህዝቡ? ለውጥ ነው የሚፈልገው። ወደ ሁለት አመቱ አደል ኮማንድ ፖስት? ሰኔ ሲመጣ እኮ ሁለት አመቱ። አዋግሮ መላክ አለበት። በቃ ምንድን ነው የከበደው? ይህን አካባቢ እንደዚህ እንዲሆን ያስቻለው ምንድን ነው? የተጠናም ነገር የለም። ምክንያቱም የሚያናግሩት ማንን ነው? ሚዲያ ማግኘት ራሱ እንጂ ይከበደል ሚዲያ ተደራሽ ነው። አሁን የበቀደሙን የአዲስ አበባ ሁን ሰው ቀናት በፊት ከአንድ መጠጥ ቤት ተጠርጣሪ ወንጀለኛ ለመያዝ ፖሊስ ሞክር በተከፈተ ተኩስ አንድ የፖሊስ ባልደረባ መገደሉን ተከትሎ በቴፒ ከተማ በጸጥታ ኃይልና በህዝብ መካከል ተፈጠረ በተባለ ግጭት የስምንት ሰዎች ህይወት ማለፉና ከሀያ በላይ ሲቪሎች መጎዳታቸውን ነበር የአይን እማኞች ለቪኦኤ የተናገሩት። ለአሜሪካ ድምጽ ራዲዮ ዮናታን ዘብድዮስ አዋሳም